ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። የአውስትሬልያ መንግሥት አዲስ ሰፋሪዎች የአውስትሬልያ ሕይወት ውስጥ ትርጉም ባለው ሁኔታ እንዲሳተፉና ክህሎታቸውን እንዲያዳብሩ ነጻ የእንግሊዝኛ ቋንቋ ትምህርቶችን ይሰጣል። የቀድሞው የሰዓታት ገደብን በማንሳትም ታካይ የእንግሊዝኛ ትምህርቶችን እንዲቀስሙ እየተደረገ ነው። አውስትራሊያ ውስጥ እንግሊዝኛ ለማይነገሩ ወይም ለማይረዱ ሕይወት አዋኪ ነው። በአውስትሬሊያ መንግሥት የሚደጎመው የጎልማሳ መጤ የእንግሊዝኛ ፕሮግራም ኤኤምኤፒ አማካይነት ቋሚ ቪዛና መመዘኛን የሚያሟላ ጊዜያዊ ቪዛ ላላቸው ሰዎች የእንግሊዝኛ ቋንቋ ትምህርቶችን በነፃ ይሰጣል። ከኤፕሪል 19 2020 ጀምሮ መጤዎች ከመግባቢያ ቋንቋ ችሎታ ደረጃ እስከሚደርሱ ድረስ ነፃ እንግሊዝኛ ትምህርቶችን መማር ይችላሉ። በቴፍ ኩዊንስላንድ የሚመራው ኤኤምኤፒ ስራ አስፈጻሚ ዳይሬክተር ስኮት ብሬይ በአዲሱ ድንጋጌ መሠረት፣ 510 ሰዓታት ገደብ ተበጅቶለት የነበረው የእንግሊዝኛ ቋንቋ ፕሮግራም ከኤፕሪል የማሻሻያ እርምጃ እንደሆነ ጠቅሰዋል። በቅርብ የተካሄደ አንድ ጥናት እንደሚያመለክተው ከሆነ ከ2009 እስከ 2019 1.9 ሚሊዮን ቋሚና ጊዜያዊ ነዋሪዎች ወደ አውስትራሊያ መጥተዋል። ከእነዚህ አዲስ ነዋሪዎች ውስጥም 68 ፐርሰንት ያህሉ በኖቬምበር አልቻሉም። አቶ ብራይ በርካታ ሰዎች የእንግሊዝኛ ቋንቋ ክህሎታቸውን ለማሻሻል እንደሚሹ አመላክተው ይህንኑ ፍላጎታቸውን ለማሳካት በአውስትሬሊያ ዋነኛ ከተሞች ሪጂናልና የ ኤምኤፒ ሊመዘገቡ እንደሚችሉ ተናግረዋል። የእንግሊዝኛ ቋንቋ ችሎታዋን ለማሻሻል ከፈለጉ በሚኖርበት አካባቢ ባሉ የቴፍ ኮሌጅ ድረገጾችን በመጎብኘት መመዝገብ ይችላሉ። ታይባ ብሽራ ባለፈው ዓመት ጁን ከፓኪስታን ወደ አውስትሬልያ የመጣች ሲሆን የቴፍ ኩዊንስላንድ ኤኤምፒ ፕሮግራም አማካኝነት የእንግሊዝኛ ቋንቋን እየተማረች ትገኛለች። ይህን ፕሮግራም ከመጀመሪያ በፊት ከማንም ጋር ለመናገር በራስ መተማመኑ አልነበረኝም። በአብዛኛው ከሰዎች ጋር እንዴት መናገር እንዳለብኝ ወይም ይህ ዓይነቱ አነጋገር አውስትራሊያ ውስጥ ተቀባይነት አለው ይሆን በማለት ተወላጅ ከሆኑት ጋር ለመናገር በራስ መተማመኑ አለኝ። ስለምን አሁን ስለ አውስትራሊያ ብዙ ነገሮችን አውቅ ያለሁና ብላለች። አቶ ብሬ የኤኤምፒ ፕሮግራም ከሰዎች አኗኗር ዘይቤ ጋር እንዲጣጣምና በራሳቸው እርምጃ ልክም እንዲያጠኑ የሚያስችሉ አማራጮች እንዳሉትና በአካል ተገኝተውም መማር ለማይችሉት የሩቅ ትምህርት ፕሮግራም እንዳለው ጠቁመዋል። ሌሎች አማራጮችንም በማንሳት Weekend classes and night classes because a lot of. And It's easier to attend a class at night or on the weekend. ከትምህርት ሰዓታቸው ጋር በሚስማማ መልኩ ነፃ የመዋለ ሕፃናት ግልጋሎትም እንደሚሰጡ ገልጠዋል። ይህም ብቻ የሆኑ ከአሰራዎች ፍላጎት ጋር የሚጣጣሙ ፕሮግራሞችንና እስከ 80 ሰዓታት የሚደርሱ ከቋንቋ ፕሮግራሙ ጋር የተያያዘ የስራ ቦታ ላይ ልምድ ማግኘትን ያካተተ እንደሆነም አቶ ብሬይ አስረድተዋል። ተጨማሪ መረጃ ካሹ የዲፓርትመንት ኦፍ ሆም አፌርስ ድረገጽን ይጎብኙ፣ አሊያም በአካባቢው ያለ ቴፍ ኮሌጅን ያነጋግሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።